የዲደብሊው ዜና ጤና ይስጥልኝ አድማጮች በመጀመሪያም ዋና ዋና ርዕሶቹ ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንዳ ላይ ከቀረቡት ሶስት የክስ ጭብጦች አንደኛው እንዲሻሻል በየነ የተጠየቀው የዋስትና መብት ውድቅ እንዲሆንም ወሰነ። በተለያዩ የዓለማችን ከተሞች የሚገኝ ህዝብ አዲሱን ጎርጎሮሳዊውን 2026 ዓ ም በፈሽታና በቀለማት ያሸበረቁ ርችቶችን በማፈንዳት ተቀብሏል። በቅርቡ የእሳት አደጋ በርካቶችን በገደለበት በሆንኮንግና ጎርፍ በመቶዎች የሚቆጠሩ ሰዎች ህይወት ባጠፋበት በኢንዶኔዥያ በዓሉ ቀዝቃዛ ነበረ። ስዊስ አልፓይን በሚገኝ የመዝናኛ ስፍራ አንድ ቡና ቤት ውስጥ ይካሄድ በነበረ የአዲስ ዓመት አከባበር ላይ በተነሳ እሳት በርካታ ሰዎች ሳይሞቱ እንዳልቀረ አስግቷል። በአደጋው ጉዳት የደረሰባቸው ከአንድ መቶ በላይ ሊሆኑ እንደሚችሉ የቫሊስ ካንቶን ፖሊስ ተናግሯል። ዜናው በዝርዝር ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ ቶታየ ደንድአ ላይ ከቀረቡት ሶስት የክስ ጭብጦች አንደኛው እንዲሻሻል በየነ የተጠየቀው የዋስትና መብት ውድቅ እንዲሆንም ወሰነ። የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታና የኦሮሚያ ምክር ቤት ጨፍ የኦሮሚያ አባል አቶ ታየ ደንዳአ ከሆርን ኮንቨርሴሽን ሚዲያ ጋር ቃለምልልስ አድርገው በተላለፈው ፕሮግራም ስልታዊ በሆነ መንገድ ከጠላት ጋር በመተባበር መንግስትንና መንግስታዊ ስርዓቱን በመናድ በአገር መከላከያ ላይ ሐሰተኛ ወሬ በመንዛትና የፌዴራል መንግስቱ በማዋረድ ተግባር ተሳትፈዋል በሚሉ ሶስት የክስ ጭብጦች ተከሰው በፍርድ ሂደት ላይ ነበሩ። ክሶቹ ላይ ችሎቱ ዛሬ በሰጠው ብይን አንደኛው ክስ እንዲሻሻል ወስኗል። የአቶ ታየ ደንዳ ጠበቃ አቶ አበራ ንጉስ ስለ ዛሬው ብይን ለዶች በለ አስተያየታቸውን ሰጥተዋል። አሁን አቶ ታየ የቀረባቸው ክስ በግልጽ የኦሮሚያ ምክር ቤት ደንብ እንደሚደነግገው ያለ መከሰስ መብታቸው የማስነሳት ግዴታ አለበት፣ በእያንዳንዱ ክሶች ማለት ነው። ስለዚህ ከዚህ በፊት አስነስተናል እያለ ያሉት ከዚህ በፊት ማስነሳታቸው ግን በቂ አይደለም። አሁንም ማስነሳት ነበረባቸው። ምክር ቤቱ ሊያቀውና ሊወስንበት ይገባል። ሳይወስንበት ነው ክሱ የቀረበባቸው። ምክር ቤት አባል ስለሆነ ይህ ታልፏል፣ አሁን ድጋሚ መነሳት አያስፈልግም ብሎ አልፈውታል። አሁን የተከሰሱበት ድርጊት ወንጀል ፈጽመዋል የሚል እንድምታ የችሎቱን ሂደት የተከታተለው ስዩም ጌቱ እንደዘገበው በዛሬው ብይን ለአቶ ታዬ የተጠየቀው የዋስትና መብትም ውድቅ ሆኗል። የአቶ ታዬ ጠበቃ አበራ በአዲሱ ክስ የተጠየቀው የዋስትና መብት ውድቅ መሆኑን ተቃውመዋል። ዋስትና ድርጊት ምን ዋስትና ተከልክለው በእስር እንዲቆዩ፣ በሌላ አባባል ነጻ ሆነው የመገመት መብታቸው ተሽሯል ማለት ነው። እጃቸው በካቴና እንደታሰረ ዛሬ ችሎት የቀረቡት አቶ ታዬ ከዚህ በፊት ለማረሚያ ቤት በተሰጠው ትዕዛዝ እጃቸው መታሰሩ ቆሞ እንደነበር በማስታወስ አሁንም የእንቢተኝነት ባህሪ ባላሳዩበት ይህ መሆኑ አግባብ እንዳልሆነ ተቃውሟል። ችሎቱም ከዛሬ ጀምሮ ይህ እንዲቆምና ታጅበው ብቻ እጃቸው ሳይታሰር እንዲቀርቡ በተወካዮች በኩል ለማረሚያ ቤቱ ትዕዛዝ አስተላልፏል። ፍርድ ቤት እንዲሻሻል ያለውን የክስ ጭብጡን ለማየት ለጥር 13 ቀን 2018 ዓ ም ተለዋጭ ቀጠሮ ሰጥቷል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ከሲድኒ፣ ፓሪስ እስከ ኒውዮርክ ድረስ በተለያዩ የዓለማችን ከተሞች የሚገኝ ህዝብ አዲሱን ጎርጎሮሳዊውን 2026 ዓ.ም በፌሽታና በቀለማት ያሸበረቁ ርችቶችን በማፈንዳት ተቀብሏል። በሩቅ ምስራቋ በጃፓን እኩለ ሌሊት ላይ ከቤተ መቅደሶች ደውል ሲደወል ጃፓናውያን በአዲሱ ዓመት የመጀመሪያው ቀን ጎህ ሲቀድ ለማየት ወደ ተራሮች ወጥተዋል። በሞስኮም ህዝቡ አዲሱን ዓመት የተቀበለው በበረዶ በተሸፈነ ምድር ነው። በኒውዮርኩ ታይምስ ስኩዌርም አዲሱ ዓመት የባተው በከፍተኛ ቅዝቃዜ ውስጥ ነው። በብራዚል ሪዮ ደ ጀኔሮ ከ400 ኪሎ ሜትር በላይ ርዝመት ባለው የካፓ ካባና የባህር ዳርቻ በተካሄደ የሙዚቃ ድግስና 12 ደቂቃዎች በወሰደ የርችት ተኩስ ህዝቡ አዲስ ዓመቱን ተቀብሏል። የ161 ሰዎች ሕይወት ባለፈበት በቅርቡ ሰማይ ጠቀስ የመኖሪያ ፎቆች ላይ በደረሰ የእሳት አደጋ ምክንያት በሆንኮንግ ለበዓሉ ርችት አልተተኮሰም። በ30 ዓመት ታሪኳ በቅርቡ በተፈጸመ ጥቃት 15 ሰዎች በተገደሉባት በአውስትሬሊያ በተለይም በሲድኒ ከተማ በበዓሉ አከባበር ላይ የጦር መሳሪያ የያዙ በርካታ የጸጥታ ኃይሎች ተገኝተዋል። በርካታ ሰዎች በጎርፍና በመሬት መንሸራተት የሞቱባት ኢንዶኔዥያ ዘንድሮ ቀዝቀዝ ባለ ዝግጅት ነው አዲሱን ዓመት የተቀበለችው። በጋዛ ህዝቡ በአዲሱ ዓመት የእስራኤልና ሐማስ ግጭት ይቆማል የሚል ተስፋ ሰንቋል። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በጎርጎሮሳዊ 2025 ዓ ም የመጨረሻ መልእክታቸው የሮም ከተማ የውጭ ዜጎችንና ደካሞችን እንድትቀበል ጥሪ አቅርበዋል። ከበርሊን ሮም፣ እስከ ለንደን እያሉ የአውሮፓ ከተሞች ሰማይ አዲሱን ዓመት ለመቀበል ለ15 ደቂቃዎች በተተኮሱ በተለያዩ ቀለማት ባሸበረቁ ርችቶች ደምቀዋል። ይሂዶች በለ ዲደብሊው ነው። ስዊስ አልፓይን በሚገኝ የመዝናኛ ስፍራ አንድ ቡና ቤት ውስጥ ይካሄድ በነበረ የአዲስ ዓመት አከባበር ላይ በተነሳ እሳት በርካታ ሰዎች ሳይሞቱ እንዳልቀረ አስክቷል። ባደጋው ጉዳት የደረሰባቸው ከአንድ መቶ በላይ ሊሆኑ እንደሚችሉ የቫሊስ ካንቶን ፖሊስ ተናግሯል። ኑ ኖምሮን ርድ ዛሬ ጉዳት የደረሰባቸው አንድ መቶ ግድም ሰዎችን ቆጥረናል። ከመካከላቸው እጅግ የተጎዱም ይገኙበታል። ከዚህ በተጨማሪም እንዳለመታደል ሆኖ በርካታ ሰዎች ሞቷል ተብሎ ይገመታል። ከአደጋው የተረፉ በቡና ቤት ውስጥ የነበሩ ሁለት ሴቶች እንደተናገሩት አንድ የቡና ቤት ሰራተኛ ሌላ በጠርሙስ ውስጥ የሚበራ ሻማ የያዘች የቡና ቤት ሰራተኛን በትከሻው ላይ ይዞ ሲያልፍ በእንጨት በተሰራው ጣሪያ ላይ እሳት መቀጣጠሉንና እሳቱን በፍጥነት ተሰራጭቶ ጣሪያውም መውደቁን ማየታቸውን ተናግረዋል። የቫሌ ካንቶን አቃቤ ሕግ ግን የእሳት አደጋውን መንስኤ ለማወቅ አሁን ጊዜው ገና ነው ብለዋል። አሁን ባለው ሁኔታ ባለሙያዎች አደጋው ወደ ደረሰበት ስፍራ እንኳን መግባት አልቻሉም ብለዋል። የዓለም አቀፍ የበረዶ ሸርተቴና የጎልፍ ጨዋታ መነሃሪያ በሆነው በዚህ የመዝናኛ ስፍራ አዲሱ ዓመት ከገባ ከሁለት ሰዓታት በኋላ የደረሰው የእሳት አደጋ በስዊዘርላንድ ከደረሱ እጅግ አሳዛኝ አደጋዎች አንዱ ነው ተብሏል። ፖሊስ እንደተናገረው የአደጋው ሰለባዎችን ማንነት የመለየት ስራ እየተካሄደ ነው፣ ሆኖም ጊዜ ሊወስድ ይችላል። እስራኤል የተጠየቁትን የጸጥታና የግልጽነት መስፈርቶችን ማሟላት ያለባቸው ቀነገደቡ ያለፈባቸው ያለቻቸውን በጋዛ ሰብአዊ እርዳታ የሚያቀብሉ 37 ሰብአዊ ድርጅቶችን እንደምታግድ አስታወቀች። እስራኤል እንዳለችው ፍልስጤማዊ ለሆኑ ስለሆኑ ይቅርታ፣ እስራኤል እንዳለችው ፍልስጤማዊ ስለሆኑ ሰራተኞቻቸው ዝርዝር መረጃ ያላቀረቡ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እስከ ጎርጎሮሳዊ መጋቢት አንድ ቀን ድረስ ስራቸውን ማቆም አለባቸው። የእስራኤል የዳያስፖራ ጉዳዮችና የጸረ ሴማዊነት ሚኒስቴር መስሪያ ቤት እንዳለው መስፈርቶቹን ማሟላት ያልቻሉ ድርጅቶች የስራ ፈቃዳቸው እንደሚታገድ አሳውቋል። ይህ የእስራኤል እርምጃ በጦርነት በተመሰቃቀለው በጋዛ ሰብአዊውን ቀውስ እያባብሳል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በመቶዎች የሚቆጠሩ የጀርመን ኩባንያዎች በዩክሬኑ ጦርነት ምክንያት ምዕራቡ ዓለም ጠንካራ ማዕቅቦችን በሚጥልባት በሩሲያ ስራቸውን የመቀጠል እንደሚፈልጉ አንድ ጥናት አመለከተ። በዚሁ ከ260 በላይ የጀርመን ስራ ፈጣሪዎችን ባሳተፈው ጥናት መሰረት ከሩሲያ ለመውጣት ያቀዱት አራት በመቶ የጀርመን ኩባንያዎች ብቻ መሆናቸውን የሩሲያ ነጋዴዎች ማህበር ሊቀመንበር ማቲያስ ሼፕ ተናግረዋል። ሼፕ እንዳሉት በርካታዎቹ ከሩሲያ ከወጡ ብዙ ገንዘብ እንከስራለን ብለው ይፈራሉ። ብዙዎቹ የሩሲያን ገበያ ያደንቃሉ። በአሁኑ ጊዜም ወደ 2ሺህ የሚደርሱ የጀርመን ኩባንያ ዎች ሩሲያ ውስጥ እየሰሩ ነው። በጀርመን የነጋዴዎች ማህበር ግምት ሩሲያ የሚገኘው የጀርመን ሀብት ከአንድ መቶ ቢሊዮን ዩሮ ወይም ከ117 ቢሊዮን ዶላር በላይ ይገመታል። የሩሲያ ህግ በዚያ የተገኘ ትርፍ በብዛት እንዳይወጣ ስለሚከለክል ሩሲያ የሚገኝ የጀርመን ሀብት መጠን እያደገ ነው። ሩሲያ ካሉት የጀርመን ኩባንያዎች ገሚሱ ዛሬ በባተው በጎርጎሮሳዊ 2026 ዓ.ም የሩሲያ ኢኮኖሚ ያሽቆለቁላል ብለው ይጠብቃሉ። ክሬምሊን የምዕራባውያን ሀገራት ማዕቀቦች ኢኮኖሚን አልጎዳም ትላለች። ሩሲያ ከሚገኙ የጀርመን ኩባንያዎች ከግማሽ በላይ የሚሆኑት ግን የቅጣት እርምጃዎቹ በሩሲያ ኢኮኖሚ ላይ ጠንካራ ወይም በጣም ጠንካራ ጉዳት እያደረሱ ነው ብለዋል። በሩሲያ በንቃት የሚሰሩ 49 በመቶ የጀርመን ኩባንያዎች ደግሞ በማዕቀቦቹ ከሩሲያ በላይ ጀርመን ትጎዳለች ይላሉ። በተባበሩት አረብ ኤምሬቶች የሚደገፈው የየመን ተገንጣይ ቡድን በአወዛጋቢው በየመኑ ሀድራማውት ግዛት የሳዑዲ አረቢያ ወታደሮች እንዲሰፍሩ ተስማማ። የየመን ደቡባዊ የሽግግር ምክር ቤት በእንግሊዘኛው መጻር ኤስቲሲ የተባለው ይኸው ቡድን ውሳኔውን ያሳለፈው የጋራ ድምፅ ከተሰጠና በኢራን ከሚደገፉት ከሁቲ ሚሊሻዎች ጋር ህብረት የመፍጠሩን ጠቀሜታ ዓላማ አድርጎ መሆኑን የቡድኑ ቃል አቀባይ ተናግረዋል። ኤስቲሲ በተባበሩት አረብ ኤምሬቶች ድጋፍ በጎርጎሮሳዊ 2017 ዓ ም የተመሰረተ ቡድን ነው። ቡድኑ ከጎርጎሮሳዊ 967 እስከ 990 ተከፍላ የነበረችውን ሰሜን የመንን የመገንጠል ፍላጎት አለው። ባለፈው ዓመት መጨረሻ የኤስቲሲ ኃይሎች በነዳይ ዘይት የበለጸጉትን ስልታዊ የሚባሉትን ሳውድ አረቢያን ከሚያዋስን ነው የሀድራማውትና የአልማሃራ ግዛቶች ሰፋ ያሉ አካባቢዎችን ከያዙ በኋላ ነበረ። በሳውዲ አረቢያና በኤስቲሲ መካከል ውጥረቱ የተባባሰው። ባለፈው ማክሰኞ ሳውዲ መራሹ ህብረት፣ ከተባበሩት አረብ ኤምሬቶች የተላከ የጦር መሳሪያ በየመኑ ሙካላ ወደብ በመርከብ ገብቷል ሲል ወደቡን ደብድቧል። የተባበሩት አረብ ኤምሬቶች ግን ወታደሮችን ከየመን እያስወጣሁ ነው ስትል ክሱን አስተባብላለች። ይህ ዶች ቨበለ ዲብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት የቀድሞ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንዳ ላይ ከቀረቡት ሶስት የክስ ጭብጦች አንደኛው እንዲሻሻል በየነ የተጠየቀው የዋስትና መብት ውድቅ እንዲሆንም ወሰነ። በተለያዩ የአለማችን ክፍሎች በሚገኙ ከተሞች ህዝቡ አዲሱን ጎርጎሮሳዊውን 2026 ዓመተ ምህረት በፌሽታና በቀለማት ያሸበረቁ ርችቶችን በማፈንዳት ተቀብለዋል። ስዊስ አልፓይን በሚገኝ የመዝናኛ ስፍራ አንድ ቡና ቤት ውስጥ ይካሄድ በነበረ የአዲስ ዓመት አከባበር ላይ በተነሳ እሳት በርካታ ሰዎች ሳይሞቱ እንዳልቀረ አስክቷል። ዜናው በዚሁ አበቃ።